the voice of America መንግስት ለሰብአዊ መብቶች መከበርና ለዲሞክራሲ መስፈን ያለውን ቁርጠኝነት በተግባር እንዲያሳይ ሰመጉ ጠየቀ። ሰብአዊ መብቶች ጉባኤ በኢትዮጵያ ማዕከላዊ ወንጀል ምርመራ የመሳሰሉ አያሌ የዜጎች ማሰቃያ ስፍራዎች እንዳሉም ገልጦ ሁሉም በይፋ እንዲዘጉ ነው ያሳሰበው። የአገሪቱን ቀውስ ለመፍታት ከሁሉም መቅደም አለባቸው ያላቸውን እርምጃዎችም ጠቁሟል። መለስካቸው አመሃ ተከታትሉታል። ሰብአዊ መብቶች ጉባኤ ሰመጉ ታሕሳስ 27 ቀን 2010 ዓ.ም አመሻሹ ላይ በኢንተርኔት ባሰራጨው ጽሑፍ የሰብአዊ መብቶች ተከራካሪ ድርጅት እንደመሆኑ መጠን ገዢው ግንባር ኢህአዴግ በዚያው ሳምንት ቀደም ብሎ ያወጣውን መግለጫ አስመልክቶ ያለውን አቋም ያስታወቀበት መግለጫ እንደሆነ ጠቁመዋል። ሰመጉ በዚህ መግለጫው መንግሥት የፖለቲካና የህሊና እስረኞችን ለመፍታት እንዲሁም ከአርባ ዓመታት በላይ የዜጎች ስቆቃና የስቃይ ቦታ ሆኖ የቆየውን የማዕከላዊ ምርመራ ተቋም ለመዝጋት ያሳየው ተነሳሽነት ሊበረታታ የሚገባው መሆኑን ያምናል ብሏል። ቀጠል አድርጎም በዚህ ረገድ መንግሥት በቀናነት ያለ አድሎና የፖለቲካ ትርፍ ስሌት ሁሉንም የህሊናና የፖለቲካ እስረኞች ነፃ በማድረግ ለዴሞክራሲና ብሔራዊ መግባባት ያለውን ቁርጠኛነት እንዲያረጋግጥ ሲል ሰመጉ አበክሮ ጠይቋል። የሰመጉ ሥራ አስፈጻሚ ሊቀመንበር አቶ ቁምላቸው ዳኘን ይህን ዘርዘር አድርገው እንዲያብራሩ ጠይቄያቸው ነበረ። በመጀመሪያ ደረጃ ኢህአዴግ ስራ አስፈጻሚ ኮሚቴ መግለጫም እንዲሁም እሱን ተከትሎ አባል ድርጅቶቹ መሪዎች በቴሌቪዥን በተከታታይ የሰጡት መግለጫ ራሱም እንደሚያሳየው እንግዲህ ድርጅቱ በሀገራችን ለዲሞክራሲና ለብሔራዊ መግባባት ሲባል ወሳኝ እርምጃዎችን ለመውሰድ ተዘጋጅቻለሁ ነው የሚለው። ይሄ በተግባር መታየት አለበት ነው ምንለው። ይሄ በተግባር መታየት አለበት ስንል ከመጀመሪያው የፖለቲካና የሕሊና እስረኞችን በተለይ በፖለቲካ አመለካከታቸው ምክንያት መንግስትን በመተቻታቸው ምክንያት በፍርድ ቤት ተከሰው በተለይ የጸረ ሽብር ሕጉ አንቀጾች ጠቅሶባቸው የወንጀለኛ መቅጫ ሕጉም አንዳንድ ድንጋጌዎች ጠቅሰውባቸው ተከሰው ጉዳያቸው በፍርድ ላይ መታየት ያለ እንደዚሁም ደግሞ ተወስኖባቸው ቅጣታቸውን በመፈጸም ላይ ያሉ ዜጎች አሉ። እነኚህ ዜጎች በእርግጥ መንግስት በአንድ ወገን በፖለቲካ አመለካከታቸው ሳይሆን የወንጀል ድርጊት ፈጸመው በመገኘታቸው ነው የተከሰሱትም የተፈረደባቸውም የሚል ነገር አለው፣ ግን በግልጽ የሚታየው አሁንም መንግስት ራሱ ለዲሞክራሲ ምህዳሩ መስፋት እነኚህ ሰዎች እንዲፈቱ ወስኛለሁ ሲል ድርጅቱ እነኚህ ሰዎች መጀመሪያው በፖለቲካ አመለካከታቸው ምክንያት እንደታሰሩ ምናልባት በፖለቲካ አመለካከታቸው ምክንያት እሱን ተከትሎ አደረጉ ይባሏቸው ተግባሮች በነህ በጣም በተለይ አሻሚ እና ግልጽነት የጎደላቸው አንቀጾች ያሉት የጸረ ሽብር ህጉም ጭምር ቢሆን ወይም የወንጀለኛ መቅጫ ህጉም ድንጋጌዎች ቢሆኑ እነኛን ፈጽመዋል አልፈጽሙ የሚለው የህግ ክርክር እንዳለ ሆኖ በፖለቲካ አመለካከታቸው ምክንያት እንደሆነ በዋነኛነት በህግ አንጻር ሳይሆን በፖለቲካ አንጻር ማለት ነው የታሰሩት ግልጽ ነው። በዚህ ምክንያትም ነው እኛ እስከምንረዳው ድረስ መንግስትም ለመፍታት እነ ሰዎች የሚወስነው። የኢህአዴግ መንግስት በሀገሪቱ ውስጥ አንድም የፖለቲካ ሆነ የህሊና እስረኛ እንደሌለ አጥብቆ ይከራከራል። በገዢው ግንባር አባል ድርጅቶች ሊቃነ መናብርት በተሰጠው መግለጫ ላይም ይኸው ሐሳብ ተንጸባርቋል። የሰመጉን አቋም ከዚህ አኳያ አቶ ቁምላቸው አብራርተዋል። በዚህ ረገድ ችግር መኖሩን የሚያሳየው በእስር ላይ የሚገኙ የተቃዋሚ ፓርቲ አባላትና አንዳንድ ግለሰቦች ይላል የመንግስት መግለጫና ምን ማለት ነው? አንዳንድ ግለሰቦች በምን መለኪያ ነው? በመደበኛ ወንጀል ተከሰው የተፈረደባቸው ሰዎችና እነዚህ አንዳንድ ግለሰቦች ይባሉት የሚለዩበትና የሚፈቱበት መስፈርቱ ምንድን ነው የሚለውን በተመለከተ የመንግስት መግለጫ ጨማሪ ማብራሪያ የሚጠይቅ ነገር። ለዛ ነው እነኚህ ሰዎች የሚፈቱበት ምክንያት የታሰሩበት ምክንያት አስቀድሞ ከመንግስት ጋር ባላቸው የፖለቲካ ልዩነት በመንግስት ላይ በሚያደርጓቸው ትችቶች ወዘተ ጋር የተያያዘ ነው። የፖለቲካና ሄሊና የፖለቲካ እስረኞች ስንል በመሰረቱ ይህንን ማለታችን ነው የሕሊና እስረኞችን በሚባልበት ጊዜ እንደዚሁ ከፖለቲካን በተጨማሪ በሃይማኖት ጉዳዮችም ጭምር የተለዩ የሃይማኖት አስተሳሰቦችና አመለካከቶች በመያዛቸው ምክንያት ብቻ በስር ላይ የሚገኙ ዜጎች አሉ። ተከሰውም ጉዳያቸው መታየት ላይ ያሉ ሰዎች አሉ። እነኚህ እነህ በጸረ ሽብር ጉ ድንጋጌዎች አሸባሪ ተብለው የተፈረደባቸው ሊሆን ይችላል አንዳንዶቹ። በመሰረቱ በይዘት ደረጃ ግን በምናይበት ጊዜ እነኚህ ሰዎች ለምሳሌ የሙስሊም እንቅስቃሴውን አመራሮች መጥቀስ ይቻላል በዚህ ረገድ ማለት ነው። መንግስት ራሱን በተለያየ ጊዜ በምህረት ሳይጠይቁም ቢሆን በምህረት እየፈታቸው ያሉበትን ሁኔታ ማየት ይቻላልና እነኚህ ዜጎችም ጭምር እንግዲህ በሊና እስረኛ ትርጉም ውስጥ የሚካተቱ ናቸው ማለት ነው። የሰመጉ መግለጫ ትኩረት ከሰጣቸው ቁም ነገሮች አንዱ በምርመራ ስም በዜጎች ላይ ለዘመናት ግፍ ሲፈጸሙባቸው የቆዩት እንደ ማዕከላዊ ወንጀል ምርመራ ያሉ የማሰቃያ ስፍራዎች እንዲዘጉ ገዢው ግንባር ኢህአዴግ በወሰኑ ውሳኔ ላይ ነበረ። ሰመጉ ዜጎች የሚሰቃዩበት በተለምዶ ማዕከላዊ እየተባለ በሚጠራው አዲስ አበባ ውስጥ ባለው ስፍራ ብቻ አይደለም፣ ይላል ሰመጉ በውስን አቅሙ ያደራጃቸውን መረጃዎች በማስታወስም እንዲህ ያለ የማሰቃያ ተቋም መሠረታዊ ለውጥ እንዲያደርግ የበኩልን አስተዋጽኦ ለማከል እንደሚችል አቶ ቁምላቸው ለቪኦኤ ተናግረዋል። በተለይ እነህ ምርመራና የማሰቃያ ተቋማትን በተመለከተ የፌዴራል ሰብአዊ መብቶች ኮሚሽን አለ። ለምሳሌ አጣርቶ መንግስት እርምጃ መውሰድ ቢፈልግ እነህን በሚመለከት ዝርዝር መረጃ በጃችን ያለውን ለመስጠት ዝግጁ ነን፣ ከዚህ ቤትም ገልጸናል። ነገር ግን አሁን ከማዕከላዊ በተጨማሪ ለምሳሌ በርካታ የፖሊስ ጣቢያዎችን በአዲስ አበባ ከተማ ውስጥ የሚገኙ የፖሊስ ጣቢያዎች፣ የደህንነት ተቋማት፣ በክልል ያሉ የደህንነት እስር ቤቶች አሉ። በአዲስ አበባ ያሉ የደህንነት እስር ቤቶች አሉ። በአማራ ክልል፣ በሶማሌ ክልል፣ በሌሎችም በኦሮሚያም ቀደም ሲል አሁን እኳ ኦሮሚያ ውስጥ ያለሆነ የተሻሻለ ቢሆንም በኦሮሚያም እንደዚሁም በሌሎችም ክልሎች አሉ። አንዳንዶቹ ቦታዎች ልዩ አድራሻና መለያ የሌላቸው ግን ለማስጠቃ የሚጠቀሙባቸው በተለይ የደህንነት መስሪያ ቤቱ የሚገለገልባቸው በርካታ ተቋማት እንዳሉ የታወቀ ነው። በአደባባይ የሚታወቅ ነገር ነው። ግን በእጃችን ያለው መረጃኛ ወደፊት ለመንግስትም ይፋ ለማድረግ እና ተጨማሪ እርምጃ እንዲወሰድ ለማድረግ ፈቃደኛ ነን። ሀገሪቱ አሁን ከገባችበት አጣብቂኝና ቀውስ ለመውጣት መደረግ አለባቸው ወይም መወሰድ የሚገባቸው ቀዳሚ ተግባራት ናቸው ያሏቸውንም አቶ ቁምላቸው ዘርዝረዋል። የመጀመሪያው ነገር ገዢው ፓርቲ ቃል የገባውን ነገር ተግባራዊ ማድረግ ነው። በተለይ ፖለቲካና የሕሊና እስረኞችን መፍታት ያለምንም ቅድመ ሁኔታ መፍታት እዚህ ጋር ከስራ አስፈጻሚ ኮሚቴው መግለጫም እንደዚሁም አባል ድርጅቶቹ አመራሮችም ጭምር በሰጧቸው መግለጫዎች በዋናነት ሀገሪቷ አልገባችበት ቀውስ ጥያቄ እያደረገ አሉት ራሱን ዋናውን አመራር ነው ሌሎች አካላት ቀውሱን በማባበስ ረገድ አስተዋጽኦ የላቸውም ማለት አይደለም ነገር ግን ይሄ እስከሆነ ድረስ እና ዋናው አመራር ኃላፊነቱን እስከሚወስድ ድረስ ቁርጠኛ የሆነ እርምጃም መውሰድ አለበት ሀገሪቷ ገባችበት ቀውስ እንድትወጣ ለማድረግ ይህን በማድረግ ረገድ ደግሞ የዲሞክራሲና የፖለቲካ ምህዳሩን ማስፋት ለዛሬ ለነገ የዋሊደር የማይባል ነገር ነው የፖለቲካና የህሊና እስረኞችን መፈታት አለባቸው በአስቸኳይ ስንል እና እሱ ተግባራዊ መደረግ አለበት ስንል ያለምንም ቅድመ ሁኔታ ማለታችን ነው። ያለምንም ቅድመ ሁኔታ ማለት ምን ማለት ነው? መንግስት ኃላፊነቱን እስከወሰደ ድረስ እነኚህ ዜጎች ለመፍታት ሊቀመጥ የገባው የነበረው ቅድመ ሁኔታ በራሱ በመንግስት ተሟልቷል ማለታችን ነው። ስለዚህ እነኚህ ዜጎች ሌላ ጊዜ እንደተለመደው የይቅርታ የመረት ተማጽኖ ሳያቀርቡ ደብዳቤ ሳይፈርሙ የተለያየ ቢሮክራሲ ውስጥ እንዲያልፉ ሳይደረግ መግለጫችን ላይም የፖለቲካ ትርፍ ለማግኘት የምንለው ነው። እናስታውሳለን በ97 ዓ ም በ98 ዓ ም ወዘተ ከነበረው እንቅስቃሴ በኋላ የተቃዋሚ ፓርቲ ፖለቲካ አመራሮች በጣም በሚያሳዝን ውስ በሚያዋርድ አይነት ደረጃ ይቅርታ ደብዳቤ እንዲፈርሙ ተገደው መውጣታቸውን እናስታውሳል። እንደዚህ አይነት አይደለም። አሁን ከልብ መሆን አለበት። ያ የፖለቲካ ትርፍ ለማግኘት ታቀዶ የተደረገ ነው። አሁን ግን ያመደገም የለበትም መንግስት እንደሚለው ከልቡ እነ ሰዎች መፈታት ካለባቸው ተጨማሪ ቅድመ ሁኔታ ሊኖር አይገባም ነው። ይሄ አንደኛው። ከዚህ ቀጥሎ መሆን ያለበት ደግሞ ሊሻሻሉ የሚገባቸውን ህጎችና ፖሊሲዎችን በአስቸኳይ ማሻሻል እንደሆነም አቶ ቁምላቸው ዳኛ ያስረዳሉ። በዚህ ረገድ የጸረ ሽብር ህጉ፣ የበጎ አድራጎትና የማህበራት ህጉ፣ የምርጫ ህግና የመሳሰሉትን ጠቅሰዋል። የእነዚህ ህጎች አንዳንድ ድንጋጌዎች መሠረታዊና ሕገ መንግስታዊ የሆኑ የዜጎችን መብቶች የሚጻረሩ እንደሆኑም አስታውሰዋል። ገዢው ግንባር ኢህአዴግ ባለፈው ሳምንት ካወጣው መግለጫ በኋላ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዜና የተለያዩ ሰዎች የተገባውን ቃል መንግሥት በአስቸኳይ ተግባራዊ እንዲያደርግ ሲጠቁሙ ይደመጣሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ነው።